እጅግ በጣም አመሰግናለሁ መጋቤ ሀዲስ ዶክተር ሮዳስ ብዙ አድማጮቻችን የሚያውቁት አንድሮሜዳ በተሰኘ የቴሌቪዥን ትሪቶ ነው ስለፈለግን የመሰሉ በጠፈር ስሪት ላይ እንድንመራመር የሚያደርጉ ሀሳቦችና ማብራሪያዎችን ይሰጣሉ ጥቂት የማይባሉ ሰዎች ይህ የሳይንስ ዘርፍ የዘመናዊው አለም ውጤት ቢመስላቸውም እርስዎ ግን ኢትዮጵያውያን ከዘመናት በፊት የጀመሩት ነው ሲሉ ይሟገታሉ መጋቤ ሀዲስ የተወሰኑ ማስረጃዎችን ሊጠቅሱልን ይችላሉ እንግዲህ ቀደምት ኢትዮጵያውያን በስነ ፈለክ ሳይንስ በጣም የተራቀቁ እንደሆኑ ስመጥር ታላቅ የታሪክ ተመራማሪዎችን፣ የስነ ፈለክ ተመራማሪዎችን አስቀምጠዋል። በተለይ የዛሬ አራት ሺህ ዓመት ኢትዮጵያን የመራች ከአክናው ሳባ ና ከነቴቲ ካልንሶ በመቀጠል ኢትዮጵያን የመራች አንዲት ታላቅ ንግስት አለች። እሷም ከአትዮፒያ ትባላለች። በኢትዮጵያም ዶኪመንት አለች። በሳይንሱም ዶኪመንት አለች። እቺ ታላቅ ንግስት እንግዲህ ኢትዮጵያ ለአስራ ዘጠኝ አመት ስትመራ ስነፈለክንም ፈለክንም በማሳደጓ ትታወቃለች። በተለይ ጠፈርን መመርመር እጅት ከመውደዷ የተነሳ በጠፈር ላይ ከዋክብት ቅርጽ ሰርተው እንደሚታዩ ማስተዋል የጀመረች ታላቅ የኢትዮጵያ ንግስት ናት። እቺ ንግስት እንግዲህ ከክርስቶስ ልደት በፊት አንድ ሺ ስምንት መቶ ዘጠና እስከ አንድ ሺ ስምንት መቶ ሰባ አንድ ዘመን ቀደም ብላ የነገሰች ንግስት ስትሆን በተለይ ሳይንሱ መዝገብ ኮንስታሌሽን በመባል የሚያውቃቸውን ህብራተ ከዋክብትን ነው ለይታ ያየችው። በተለይ መስከረም ወቅት የኢትዮጵያ አዲስ አመት ከመሆኑ ጋር ተያይዞ በመስከረም ወቅት የሚወጡትን ከዋክብት ነበረ መከታተል የጀመረችው ስትከታተል በእንግሊዝኛው ደብሊው የሚመስል ቅርጽ፣ ኤም የሚመስል ቅርጽ ነው የተመለከተችው። ከዛ ባሏ ሴፈስም የኢትዮጵያ ንጉስ ሴፈስም የእርሳ ቅርጽ ወይም የሬክታንግል ላይ እና ትሪያንግል የሚመስል በአይን የሚታይ ኮከብ አስተዋለ። ውብ ልጃቸው አንድሮሜዳን ይህንን አስተዋሉ። ስለዚህ በሳይንሱ በአስትሮኖሚው ሳይንስ ታሪክ ህብረተ ከዋክብትን ከማየት ባለፈ በስማቸው ያስጠሩ ሶስቱ ንጉሳውያን የኢትዮጵያ ንጉሳውያን ቤተሰቦች በማለት ነው የሚታወቁት። እነሱ የጀመሩት ሳይንስ አድጎ በሁለተኛው መቶ ክፍለ ዘመን ላይ አርባ ስድስት ደርሰዋል። ህብራተ ከዋክብት ወይም ኮንስታሌሽን የምንላቸው በተለይ ግሪኮ ሮማን አስትሮኖመር የነበረው ፕቶሎሚ አልማገስት በሚል መጽሐፉ ላይ ወደ አርባ ስምንት ህብራተ ከዋክብትን ሲመዘግብ ሶስቱን ለኢትዮጵያ ነው መዝግቦ የሰጠው። እንግዲህ ከዛም ሳይንሱ አድጎ አሁን ሰማንያ ስምንት ደርሰዋል። በተለይ በአስራ ዘጠኝ ሰላሳዎቹ አይ ኤ ዩ ወይም ኢንተርናሽናል አስትሮኖሚካል ዩኒየን ሰማንያ ስምንቱን መዝግቧል። በተለይ ሁላችንም በቀላሉ ጉግል ማድረግ ስለምንችል የናሳ ድረገጽ ላይ ኤቲኤፍ ኦፊሻል ሪኮግናይዝድ ኮንስተሌሽንስ ሬጅስተርድ ባይ ናሳ ብለን ብንገባ አንድሮሜዳ ፕሪንስ ኦፍ ኢትዮጵያ የኢትዮጵያ ልዕልት፣ ሴፈስ ኪንግ ኦፍ ኢትዮጵያ ወይም ንጉሰ ኢትዮጵያ፣ ካሲዮፒያ ንግስተ ኢትዮጵያ ክዊን ኦፍ ኢትዮጵያ ወይም ንግስተ ኢትዮጵያ በማለት እንግዲህ በጠፈር ካርታ ላይ በክብር ሶስቱ ለኢትዮጵያ ተሰጥቶ የኢትዮጵያ ስም በኮንስታሌሽን ካርታ ላይ ተመዝግቦ ይገኛል እና ከአራት ሺህ ዘመን አስቀድሞ በኋላም በርካታ ሊቃውንት ተነስተው ብራና ዳምጠው ቀለም በጥብጠው መዋረከዋ ከዋክብትን፣ የፀሐይን፣ የጨረቃን፣ የፕላኔቶችን፣ የተለያዩ የስነፈለክ ሳይንሶችን እንግዲህ ቀምረው በብራና መዝግበው አኑረውልናል። የራሱ ትልቅ ትልቅ አፍረጅ እና በርካታ ምስጢርን የያዘ ከኛ አልፎ በባህር ማዶ ባሉ ታላላቅ ዩኒቨርሲቲዎች ጭምር የሚጠና እውነት ነው። የጠፍር ምርምርን የመሰሉ ዘርፎች የሀያላን ሀገራት ቅንጡ ሀሳብ የሚመስላቸው ጥቂት አይደሉም። ምድር ሚስጥር ባልተመለሰበት ሁኔታ ጠፈርን ከዋክብትን መመርመር ያለውን ፋይዳ የሚጠራጠሩ ወገኖችም አሉ። በእርግጥ ኢትዮጵያን በመሰሉ በማደግ ላይ ባሉ ሀገራት የሚኖሩ ሕዝቦች ይህንን የሳይንስ ዘርፍ ማጥናት የሚገባቸው ልዩ ምክንያት አለ ወይ? በትክክል በተለይ ታላቁ ተመራማሪ ሉሲያን ዘቡኮን አስትሮሎጂ የሚል መጽሐፍ አለው። እዛ መጽሐፍ ላይ ምን ብሎ ይጠቅሳል? በኢትዮጵያን ዜር ዘ ፈርስት ኢንቨንትድ ሳይንስ ኦፍ ስታርስ ይላል እና የስነ ከዋክብትን ሳይንስ የጀመሩ ኢቭን ምን ይላል ኤንጌቭኒምት በፕላኔት ለፕላኔቶችም ስያሜ የሰጡ ህዝቦች ናቸው ይላል እና ወደ ባለቤቱ መመለስ አለበት። እንግዲህ እነዚህን መመርመር ህይወት እንጂ ከለት ከለት ጋር የሚያያዝ ህይወት እንጂ ቅንጡ ነገር አይደለም። ፀሐይ ከሌለ ጨረቃ ከሌለ ከዋክብት ከሌሉ ዘመንን መፍጠርም አንችልም፣ በዘመንም መሄድ አንችልም። እዚህ ብቻ ሳይሆኑ አሁን የምንገናኝበት ስልክም ኢንተርኔትም አሁን ደው ባደገው እንኳን እናውራ ብንል ወደ ጠፈር የሄዱ የተላኩ የኮሚኒኬሽን ሳተላይቶች የሚያስተላልፉት ነው። ያ ባይኖር ኖሮ አሁንም መገናኘት አንችልም ነበረ። ስለዚህ የጠፈሩ ሳይንስ ቅንጡነት ሳይሆን ግዴታችን እየሆነ ይገኛል። በእርግጥ ቀደምት ኢትዮጵያውያኑ ፀሐይን በመመርመራቸው፣ ጨረቃን በመመርመራቸው፣ ከዋክብትን በመመርመራቸው በጣም በእጅጉ ተጠቅመውበታል። ምን ምን ጥቅም አገኙ? እራሱን ችሎ ሰፊ ነገር አለው። ዘመንን ቀምረውበታል። ለዚህ ነው ዛሬ ኢትዮጵያ ለየት ያለ ካሌንደር ወይም ዘመን ቀመር ካላቸው ጥቂት ሕዝቦች በአፍሪካን በስመ ጥርርነት ልትጠራ የቻለችው ፀሐይን በማወቃቸው የጨረቃ ሚስጢር፣ የከዋክብት ሚስጢር መዋረ ፕላኔትን በማወቃቸው የጻፉት ነው። ስለዚህ ለዘመን አቆጣጠራችን ራሱ ትልቅ ትልቅ ፋይዳ ያለው ነው። ይህ ብቻ ሳይሆን አሁን ዓለሙ ወደ ከቴክኖሎጂ ዘመን ወደ ናኖ ቴክኖሎጂ አልፎ ተርፎ ደግሞ ወደ ታላላቅ እድገቶች በእጅጉ እየገሰገሰ በመሆኑ ግዴታ እነዚህ ነገሮች መጠናት አለባቸው። ይህ ብቻ ሳይሆን የመኖርና ያለመኖርም ጉዳይ ነው ለፕላኔቷ። ምክንያቱም እንጠፈር ላይ ያሉ በተለይ በኢትዮጵያ ዶክመንቶች ኮከብ ዘቦቱ፣ ዘነብ፣ ጅራት ያላቸው ከዋክብት የሚባሉ ኮሜቶች አሉ። በጣም ግዙፍ ግዙፍ ዓለት የሆኑ አስቴሮይድ አሉ። በድንገት መጥተው ምድራችንን ወደ አለመኖር ሊለውጧት ይችላሉ። ስለዚህ እነሱን መከታተል ማወቅ ግዴታ ሆኗል። አይንክ ለዚህ ይመስለኛል አሜሪካ በቅርቡ ስፔስ ፎርስ እስከማቋቋም የደረሰችው። ስለዚህ ዘመኑ አርሰን ቆፍረን ወይም በፋብሪካ ኑሮ ወይም በቴክኖሎጂ ብቻ የምንኖርበት ሳይሆን ከዚህም አልፎ ወደ ተለየ ቴክኖሎጂ ለመግባት ዓለምን የሮጠ በመሆኑ ሀገራችንም እንግዲህ እኩል መሮጥ እንዳለባት ይሰማኛል። አንድሮ ሜዳ በተሰኘው ትሬቶ ላይ ወጣቶችና ህጻናትን እያቀረቡ በጠፈር ሳይንስ ዙሪያ ያነጋግራሉ። በእስካሁኑ ቆይታው ኢትዮጵያ በዚህ ሳይንስ ዘርፍ ተስፋላት የሚያሰኙ ወጣቶችን አግኝቶ ይሆን? በትክክል አንድ የፈላስፎች አባባል አለ። ለአንድ አመት ካቀድክ ሩዝ ትከል ይላሉ። ለአስር አመት ካቀድክ ዛፍ ትከል፣ ለመቶ አመት ካቀድክ ህጻናትን አስተምር ይላሉ። ስለዚህ ለምናስባት ለወደፊት ለምናስባት ለታላቋ ኢትዮጵያ ወደፊት ከአለም እኩል አዘምነው የሚሄዱ ህጻናትን የግዴታ መኮትኮት መሳደግም ተገቢ በመሆኑ በሚገርም መልኩ የተለዩ ህጻናት መጥተዋል። ኢትዮጵያ ላይ ብዙዎቻችን በተራ ነገር ላይ ወይም በጭቅጭቅ ላይ ስለምናሳልፍ እነዚህም ህጻናት ዘንግተናቸው ሊሆን ይችላል እንጂ ጂኒየስ የሆኑ ህጻናት በመወለድ ላይ ይገኛሉ። ይ ምክንያቱም ከእነሱ ጋር ስለምውል አቅማቸውን ስለማቅ ነው። በተለይ በዘጠኝ አመት በአስር አመት በአስራ አንድ ከዘጠኝ እስከ አስራ ሶስት እድሜ ያሉ ህጻናት እጅግ የሚገርም እውቀት አላቸው። ለምሳሌ እኔ ካቀረብኳቸው ህጻናት መካከል ህጻን ሮቤል ይጠቀሳል። በአምላክ ብዙዎች አይተውታል። ምን ያህል የሂሳብ እውቀቱ፣ የፊዚክስ እውቀቱ፣ የአስትሮኖሚ እውቀቱ በጣም በጣም የሚደነቅ ነው። የአስራ ሶስት አመቱ ዲሜጥሮስ እንግዲህ በአስራ ሶስት አመቱ ወደ አራት የሳይንስ መጽሐፍ እና የተለያዩ ነገሮችን የሰራ ነው። ብዙ ወደ አስር አስራ ሰባት የሚሆኑ ማሽኖች በዚህ አስራ ምናምን እድሜያቸው የሚሰሩ ህጻናት ወጥተዋልና እነዚህ ህጻናት ወጣቶች ለወደፊቷ ኢትዮጵያ በጣም ተስፋዎች እንደሚሆኑ ሙሉ እምነት አለኝ። በእውነት በእውነት በዚህ ምንም አይነት ጥርጥር የለኝ። ምክንያቱም ከእነሱ ጋር ከመዋሌ አንጻር ማየውን እውነት ስለሆነ ነው። እንግዲህ ይሄ ሳይንስ ኢትዮጵያ ውስጥ ከተጀመረ ብዙ ሺህ ዓመታት ቢሆኑም ያን ያክል ያልተስፋፋበት ከሌሎች ሀገራት ጋር በሚስተካከል ልክ ያላደገበት ምክንያት ምንድን ይሆን? እንዲሁም ደግሞ በአሁኑ ዘመንስ ያሉበት ተግዳሮቶች ምንድናቸው? ይሄ ዘርፍ አድጎ ብዙሃንን የሚጠቅም ሀገርና ህዝብን የሚያሳድግ እንዲሆን ምን መደረግ አለባቸው የሚለውን እስቲ በአጭሩ ምልከታዎን ያጋሩኝ። ትልቁ ችግር የስርዓተ ትምህርታችን ችግር ነው። በተለይ እንደሚታወቀው ሃርቫርድ ሃዋርድ ኦክስፎርድ ዩኒቨርሲቲ እኮ መነሻቸውን በደንብ በምንመረምርበት ጊዜ ጥንት ምናልባት የቴዎሎጂ ስኩል የነበሩ ጥንታዊ ዕውቀት ይበለጽግባቸው የነበሩ ትምህርት ቤቶች ናቸው። ወዲያው በዛ መሰረትነት ላይ ሳይንሱን አሳድገው አዘምነው መሰረታቸውን ሳይለቁ እዚህ ደርሰዋል። ለምሳሌ እና አይዛክ ኒውተን ብንመለከት ድንግል የነበረ ሰው ነው። ቴዎሎጂያን ጭምር ነበረ። እነ ሚካኤል ፋራዳ የመሳሰሉ እና በእነሱ መሰረትነት ላይ አሳድገው እዚህ ደረጃ ሲደርሱ፣ በሚያሳዝን መልኩ የኢትዮጵያ ሥርዓተ ትምህርት ለመጀመሪያ ጊዜ ሲቀረጽ የኢትዮጵያ ሕክምና፣ የኢትዮጵያውያን የማዕድን እውቀት፣ የኢትዮጵያውያን የስነ ፈለክ ጥናት፣ ጥንታዊ የዚስ ቋንቋችን፣ የቅመማ እውቀታችን በአጠቃላይ ሙሉ በሙሉ ከመሰረቱ እንዲቆረጥና እንዲጣል ተደርጎ አዲስ የሆነ ስርዓተ ትምህርት ከውጭ ሀገር ኮፒ ተደርጎ መጣ። እንግዲህ መሰረት የሌለው ህንፃ ደግሞ ሊቆም አይችልም። በቀላሉ የሚወድቅ ስ በመሆኑ ምንም አይነት ትርፍ ሳናመጣ ቀርተናል። በሚያሳዝን መልኩ ግን የእኛ ስነ ፈለክ፣ የእኛ ቅመማ፣ የእኛ የማዕድን እውቀት አጠቃላይ እነዚህ ሁሉ ኢትዮፒክ እስተዲ ተብለው በጀርመን እንኳን መጠናት ከጀመሩ በሂዮብ ሉዶልፍ አራት መቶ አመት ሞልቶታል። ኢትዮፒክ ስታዲ ተብለው የግዕዝ ጥናት እንግዲህ ከሀያ ስምንት በላይ ዓለም አቀፍ ዩኒቨርሲቲዎች እስከ ፒኤችዲ ሲሰጡ ሲያሳድጓቸው ሲያበለጽጓቸው ከውስጡም በሚያገኙት ግኝት ሲጠቀሙ እኛ ግን የራሳችንን እንዳናጠና ሆን ተብሎ በመደረጉ ምንም አይነት ኢትዮጵያዊ ሳይንስ እንደሌለ አይምሯችን እንዲያምን ተደርጎ እውቀት ሁሉ ከውጭ ብቻ የሚገኝ እስኪመስለን ድረስ አድርሶናል። ይኸው አሁን ድረስ ምንም አይነት ውጤት አላመጣም። ወይ የራሳችን አበልጽገን ትልቅ ደረጃ አላደረስነውም። የኛን የህክምና እውቀት፣ የጠመማ እውቀት፣ የማዕድን እውቀት፣ የስነ ፈለክ እውቀት ወይም የውጩን ሳይንስ በአግባቡ አልያዝነውም። በአየር ላይ ተንሳፈን እስካሁን እንገኛለን እና በእውነት በእውነት ኢትዮፒክ ስተዲ የሆኑ ወይም የኢትዮጵያ የጥናትና የምርምር መስክ እስካልተቋቋሙ ድረስ ይህንን እውቀት ማሳደግ እኔ በጣም በጣም ሞኝነት ይመስለኛል። እንግዲህ አሁን ግን ትንሽ መነቃቃት ይታያል። በተለይ በጣም በተለይ በስነፈለኩ ዘርፍ ይህም ዶክተር ጌትነት ፈለቀ ማብረን አንድሮሜዳ የሚል አንድ ትልቅ የስነፈለክ መጽሐፍ የጥንቱ ኢትዮጵያውያንም የስነፈለክ ሞደርኑንም አስትሮኖሚ ጨምረን በመጽሐፋችን ብዙ ሰዎች እያነበቡ የስነ ፈለክ እውቀታቸው በጣም በጣም እያደገና ወደ ጥንቱም ወደ ሳይንሱም እየተመለሱ ይገኛሉ። ይህ ብቻ ሳይሆን የእንጦጦ ኦብዘርቫቶሪም አለ፣ በጣም ጥሩ ነው። ይህ ብቻ ሳይሆን በቅርቡም ደግሞ ስፔስ ሳይንስ ሶሳይቲም ተቋቁሟል። ኮሚኒኬሽን ሳተላይት እንዲሆን ለጊዜው መጥቋል። እነዚህ እነዚህ እንግዲህ ጥሩ ጅማሮዎች ናቸው። ብዙ ተግዳራት ቢኖረውም ነገር ግን እነዚህን እንግዲህ አሳድገን አበርትተን ከትልቅ ደረጃ ላይ ማድረስ አሁን ያለ ነው ትውልዶች ድርሻ ይመስለኛል። በቅርቡ እንግዲህ የእርስዎ ትርኢት ይታይበት የነበረው ጄቲቪ የተሰኘው የቴሌቪዥን ጣቢያ ስራ ለጊዜው ማቆሙን ሰምተን ነበረ። የትርኢቱ ጣፋንታ ለወደፊቱ ምንድን ነው የሚሆነው? የቀጣይ ዘመን እቅዶስ ምንድን ነው? ስቲል አድማጮች ያጋሩን። በጣም አመሰግናለሁ። እንግዲህ አንድሮሜዳን በጄቲቪ ስሰራ ሁለት አመት ከአንድ ወር በላይ ይመስለኛል። በነፃ ነው የሰራሁት አንድነት አለኝ። አንድ እስራኤላዊ ለሀገሩ ለእስራኤል ሁለት አመት በውትድርና ነጻ አገልግሎት ከሰጠ በኋላ ኮሌጅ ይገባል የሚል ሰምቼ ነበረ እዛ በነበረኝ ቆይታዬ እና እኔም ሁለት አመት በነፃ እውቀቴን ለሀገሬ ለኢትዮጵያ መስጠት አለብኝ የሚል ውሳኔ ወስኜ የነበረ እና ከሁለት አመት በላይ ይህን መርሃ ግብር ሳቀርብ አምስት ሳንቲም ያልተቀበልኩም። አንዳንዴ ሁሌ መቀበል ብቻ ሳይሆን መስጠትም መልመድ እንዳለብን ስለሚሰማኝ እንግዲህ ሁለት አመት በቃ ይሄን ያህል እውቀት ሰፊ እውቀት ነው። በመጽሐፍም በእውቀትም ደረጃ በርካታ ምሁራን ቀርበው እኔም ጨምሮ ስናቀርቡ የነበረው እንግዲህ ሁለት አመቱ ከአንድ ወር ሲጠናቀቅ፣ እንደ አጋጣሚ ሆኖ እንግዲህ የጄዲቪን የማሰራጫ እንትን ራሱ በዮሴፍ ገብሬ እንደተነገረው በጆሲ ለጊዜው ቆሟል። ወደፊት የሚቀጥል ይመስለኛል በእርግጥ ብዙ የቴሌቪዥን ጣቢያዎችም አነጋግረውኝ ነበረ እንድቀጥል መሱ። ነገር ግን ይህንንም አልፈለኩም። ምክንያቱም የኔ ዓላማ ምንድን ነው? ይሄ ኢትዮጵያ እውቀት ተቀስቶ የሚያልቅ አይደለም። ብዙ ትሬዠር ነው ያለን። በጣም ኢትዮጵያዊ ሆነን ኢትዮጵያን ላናውቃት እንችላለን የሚል አሰባለን። የህክምና እውቀታችን፣ የቅመማ እውቀታችን፣ የማዕድን እውቀታችን፣ የስነ ፈለክ እውቀታችን፣ የስነ ህይወት እውቀታችን እጅግ እጅግ የሚዘራረሙ ነገሮች በሳምንት አንድ ጊዜ በሀምሳ ደቂቃ ብቻ ሊቀርቡ የሚችሉ አይመስለኝም። በእርግጥ በሀምሳ ደቂቃ መርሃ ግብር ትልቅ ትልቅ ለውጥ ነው የተፈጠረው እና እኔ የማስበው ብዙ በርካታ ምሁራን ስላሉ ቢያንስ የሀያ አራት ሰዓት የቴሌቪዥን ስርጭት ኢትዮጵያ እውቀት የሚፈስበት የብዙ ሺህ ዓመት ሲቪላይዜሽናችን ስልጣኔያችን የሚነገርበት ራሱን የቻለ አንድ የቴሌቪዥን ጣቢያ እና አንድ ሪሰርች ሴንተር የጥናትና የምርምር ተቋም ቢኖረኝ እመኛለው ያን ደግሞ ከእግዚአብሔር ጋር እውነተኛ ኢትዮጵያ ልጆች ካሉ እውን የምናደርገው ይሆናል የሚል እምነት አለኝ። እንግዲህ ወደፊት አላማዬ አሁን ሀያኛ መጽሐፌ ነው፣ አንድሮሜዳ እና የኢትዮጵያ ስነሰለክም የምንወጣበት ከዶክተር ጌትነት ጋር ያ አስትሮፊዚስት ነው። ከሱ ጋር ነው አብረን የሰራ ነው። ነገር ግን ሌሎችንም ጥንታዊ የኢትዮጵያ ሳይንሶችንም ለመጽሐፍ ለማሳተም አልፎ ተርፎ ግን ሚዲያውን የሀያ አራት ሰዓት ስርጭት ራሱን የቻለ ቴሌቪዥን ቻናል አድርጎ እንግዲህ ለኢትዮጵያ የሚጠቅሙ እውቀቶችን ያለምንም ስስት የምናቀርብበት ጊዜ እንዲሆን ያው ጠንክሬ እየሰራው ነው። ብዙ ደግሞ መልካም የሚያደርጉ ሰዎች ካገኘን ደግሞ የሚያግዙም ካሉ በቅርቡ የረጅሙ ርቀት በአጭሩ ሊጠናቀቅ ይችላል የሚል ሀሳብ አለ። መጋቤ ሐዲስ ዶክተር ሮድ አስታደሰ አብረውን ስለቆዩ እጅግ በጣም አመሰግናለሁ። የጀመሩት ነገር ተሳክቶ ሀገርን ሕዝብን የሚጠቅም እንዲሆን እመኝለታለሁ። እጅግ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ቪኦኤ በጣም የምወደውና የማዳምጠው አንድ ጥሩ የሬዲዮ ጣቢያ ነው። በርቱ እላለሁ። እኔም በእጅጉ እግዚአብሔር ያክብርልን። Direct